በኢትዮጵያ የከፍተኛ ትምህርት ስርዓት ዓለም አቀፋዊነትን ለማጠናከርና የትምህርቱን ጥራት ከፍ ለማድረግ የተለያዩ እርምጃዎች እየተወሰዱ መሆናቸውን የሳይንስና የከፍተኛ ትምህርት ሚኒስትሯ አስታውቀዋል። በዩናይትድ ስቴትስ ከፍተኛ ተቋማት ውስጥ የሚማሩ ኢትዮጵያውያን ቁጥር ደግሞ መጨመሩን በኢትዮጵያ የአሜሪካ አምባሳደር ተናግረዋል። መለስካቸው አመሃ ዝርዝር ይዟል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ከኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር ጋር በመሆን ለሶስት ቀናት የሚቆይ አውደ ጥናት ጀምረዋል። የአውደ ጥናቱ መሪ ቃል ዓለም አቀፋዊነትና የአቅም ግንባታ በኢትዮጵያ ከፍተኛ የትምህርት ተቋማት የሚል ነው። አውደ ጥናቱን የከፈቱት የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስትር ዶክተር ሂሩት ወልደ ማርያም ጉባኤው የሚካሄደው ሚኒስቴሩ በኃላፊነት የሚመራው ዘርፍ ለመጪዎቹ ዓመታት የሚመራበትን የትምህርትና የሥልጠና ፍኖ ተካርታ በሚቀርጽበት ወቅት መሆኑን ገልጸዋል። ሚኒስትሯ አክለውም እንደ ኢትዮጵያ ያሉ ታዳጊ አገሮች ጠንካራና በዓለም አቀፍ አደባባዮች ሁሉ ተወዳዳሪ ሆነው ለመውጣት ከፈለጉ እንዲሁም ከፍ ወዳለ የኑሮ ደረጃ በአጭር ጊዜ ውስጥ ለመሸጋገር የሚቻለው ጥራቱ ከፍተኛ በሆነ ፍትሐዊ ተደራሽነትና ተገቢነት ባለው ከፍተኛ ትምህርት በኩል ነው ብለዋል። ይህን ተጨባጭ ለማድረግም በአሁኑ ወቅት እየተከናወነ ነው ያሉትን ዘርዝረዋል። ወደፊት የምናሻሽላቸውና የምናበለጽጋቸው ቢሆንም እስከ ዛሬ ድረስ የከፍተኛ ትምህርታችን በተለያየ መልኩ ዓለም አቀፋዊነትን አካሉ ለማድረግ ሲጥር ቆይቷል። እነዚህም የተማሪዎችና የመምህራን ልውውጥ፣ ዓለም አቀፋዊ የምርምር ትብብር፣ በውጭ ካሉ ዩኒቨርሲቲዎች ጋር የጋራ ዲግሪዎችን መስጠት የኢንተርኔት የርቀት ትምህርት ከሌሎች አጋሮች ጋር በመስማማት እና በማዘጋጀት በጋራ የደረጃ እውቅና መስጠት አካባቢዊ የሰመረ የደረጃ ስርዓቶችን ማውጣትና በዩኒቨርስቲዎች ስርዓተ ትምህርት ውስጥ በየጊዜው የሚጨምር አለም አቀፋዊ በይነ ባህልና ሉዓላዊ ገጽታዎችን ማካተትን ይጨምራል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነርም በዚሁ አውደ ጥናት ላይ ባደረጉት ንግግር ኢትዮጵያ መሰረታዊ በሆነ መልኩ ጨርሶ ከዛሬው ሁኔታዋ ወደ ተለየው የነገ ሁኔታዋን እያማተረች በምትገኝበት ይበልጥ ሁሉን አቀፍና የበለጸገ ነገዋን በምትገነባበት በአሁኑ ወቅት የኢትዮጵያ ወጣቶች ግንባር ቀደም ሆነው መንገዱን ለመምራት መዘጋጀት አለባቸው። የዚያ ጉዞ መጀመሪያቸው የዩኒቨርሲቲ ተመክሯቸው ሊሆን ይችላል ብለዋል። በኢትዮጵያ የከፍተኛ ትምህርትን ጥራት ለማሻሻልና ዓለም አቀፋዊ ይዘቱን ለማጠናከርም ዩናይትድ ስቴትስ የምታደርገውን አስተዋጽኦ አመላክተዋል። ኤጁኬሽን ዩኤስኤ በሚለው መርሃ ግብራችን አማካይነት በዩናይትድ ስቴትስ ትምህርታቸውን የሚከታተሉ ተማሪዎች ቁጥር በማያቋረጥ ሁኔታ እየጨመረ እንዲሄድ አድርገናል በያዝነው የትምህርት ዓመት ከ2000 በላይ ሆኗል። ይህም ካለፈው ዓመት በ14 ከመቶ ይበልጣል። በዩናይትድ ስቴትስ አሜሪካ ትምህርታቸውን ከሚከታተሉ የአፍሪካ ልጆች ቁጥር አራተኛው ከፍተኛ ቁጥር ያደርገዋል። ይሁን እንጂ በተቋሞቻችን መካከል ያለውን ቀጥተኛ ትብብር በማበረታታት የበለጠ ልውውጥ ለማድረግ በሩን ክፍት ማድረግ አለብን። የአውደ ጥናቱን አስተባባሪ ዶክተር ቻርልስ ባንካርተን ቪኦኤ አናግሯቸዋል። በዩኒቨርሲቲ ኦፍ ካንሳስ የዓለም አቀፍ ጉዳዮች ተባባሪ ምክትል ኃላፊ እና በትምህርት አመራርና ፖሊሲ ጥናቶች ተባባሪ ፕሮፌሰር ቻርልስ ባንካርት በኢትዮጵያ እና በዩናይትድ ስቴትስ ከፍተኛ የትምህርት ተቋማት መካከል ጠንካራ ግንኙነቶችን ለመፍጠር የሚያስችሉ እምቅ ሁኔታዎች በስፋት እንደሚታዩ ይናገራሉ። በዩኤስ አሜሪካ ከፍተኛ የትምህርት ተቋማት ከኢትዮጵያ አቻዎቻቸው ጋር ለመተባበር ብርቱ ፍላጎት አለ። እዚህ የሚከናወኑ ሥራዎችን ለመደገፍ ትልቅ መነሳሳትም አለ። ይሁንና እነዚህ ግንኙነቶች የሉም። አንዳንድ የጠንካራ ግንኙነቶች ምሳሌዎች ይታያሉ። ይሁንና የድርጊት መርሃ ግብሮችና የተፈረሙ ስምምነቶችን ወደ ተግባር ሊለውጡ የሚችሉ እንቅስቃሴዎች አይታዩም ይላሉ። ታዲያ ከዚህ አውደ ጥናት ምን ይጠብቃሉ አልኳቸው። በምንወያይበት ጊዜ የሚፈልቁ ሐሳቦች ውጤታማ የሆኑ ልምዶችና የአሰራር ስልቶች በአውደ ጥናቱ ወቅት የተካፈልናቸው ይሆናሉ። ይህን የጀመርነውም እዚህ ነው። በመሆኑም እንግዲህ እንበልና የአዲስ አበባ ዩኒቨርሲቲ የሥርዓተ ትምህርት ጉዳዮች ምክትል ፕሬዚደንት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲን ወይም የጎንደር ዩኒቨርሲቲን የሥርዓተ ትምህርት ጉዳዮች ምክትል ፕሬዚደንት አገኝቶ ይህን ውይይት አድርገናል። እስቲ አሁን ይህን እንደ ዩኒቨርሲቲዎች እንዴት በተግባር እንደምናውል እንነጋገር። የእናንተ ጠንካራ ጎን ምንድን ነው? የእኛስ? የሚል ውይይት ይጀምራሉ። የእኔ ተስፋ እንደ ዩኒቨርሲቲ ኦፍ ካንሳስ ያለ ተቋም የዚህ ውይይት አካል የሚሆነው እንዴት ነው የሚል ነው። ተስፋ የማደርገው ይህንን የጀመርነውን ውይይት ወደ ዓለም አቀፋዊነትና አቅምን ወደ መገንባት እናሳድገዋለን ብዬ ነው። ስልታዊና የረጅም ጊዜ ዕቅድ ማድረግ ይቻላል። በዚህ አውደ ጥናት ከሰማኒያ በላይ የሚሆኑ በኢትዮጵያ የሚገኙ የከፍተኛ ትምህርት ተቋማትን የሚወክሉ ተሳታፊዎች፣ አሜሪካውያን የትምህርት ሊቃውንት፣ በዩኤስ የትምህርትና የባህል ልውውጥ መርሃ ግብሮች የተካፈሉ ኢትዮጵያውያንና ሌሎችም በትምህርት ዘርፍ ቁልፍ ድርሻ ያላቸው ሰዎች በአውደ ጥናቱ መክፈቻ ላይ ተገኝተዋል። በአውደ ጥናቱ በርከት ያሉ የጥናት ጽሑፎች እንደሚቀርቡና ውይይት እንደሚካሄድባቸው ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ 好吧。